ስልኩን ሊቀማኝና ሊያወራ ይፈልጋል እንዴ? እውነቱን ነው መናገር አለበት። እንኳን አደረሳችሁ። እንኳን አብሮ አደረሰን። አመት በዓል እንዴት ነው አዲስ አመት እንዳጫወትሽኝ። ባለቤትሽ እስር ቤት ነው ያለው ምን አይነት አመት በዓል እንዳሳለፍሽ መገመት አያስቸግርም። ከህፃኑ ድምፅ ከሚሰማው ልጅሽ ጋራ እንዴት ነበረ? እንደ ኖርማል ቀን ያሳለፍኩት። ለምን የሌለበት የሌለበት ቦታ ምንም ነገር መስራትም ምንም ማድረግም ስላልፈለም በቃ ምንም ነገር አንፍናል አላልኩኝም። ምን ያህል ጊዜ ሆነው ባለቤትሽ ነቢ ከተወሰደና ከታሰረ? እንግዲህ አንድ ወር ከአስራ አምስት ቀን ሊሆናቸው ነው የት ነው ያለው? ሰነአ ነው ከሰነአ ውጪ ነው? ሰነአ ነው ያለው። እስር ቤቱ በጣም ትልልቅ የፖለቲካ እስረኞች የሚታሰሩበት ስለሆነ ማንን ሰው አያስገቡም። እኛ ራሱ ለማየት አንድ ወር ሙሉ ነው የጠበቅ ነው። በወራችን ነው ለምነን ያስገቡን እና አሁን በዚህ በአመት በዓሉ ሰበብ ልታዩ ችለሻል እንዳልሽኝ ከሆነ? አዎ ዛሬ አሁን ዓመት በዓል ነበረ ትላንት ብዬ ለምኛቸው ለዛሬ ፈቀዱልኝና ዛሬ ገብቼ አየኋቸው፣ ሁለቱንም። ሁለት ናቸው፣ ከጓደኛው ጋር ነው የተያያዘው። አይ አብይ አበበና ነብዩ ተስፋዬ። ባለቤቴ ነብዩ ተስፋዬ ነው። ነብዩ ተስፋዬ ነው። እስቲ በምን ምክንያት እንደተያዙ፣ የት እንደተያያዙ አጠቃላይ ሁኔታውን እስኪ ግለጪልን ሰብለ። ማለት ቦርሳቸው ውስጥ መጽሐፍ ቅዱስ ነበረ፣ እና የአረብኛ መጽሐፍ ቅዱስ ነበረ። ማን እንትን እንዳለባቸው አናውቅም፣ ክልክልም እንደሆነ የምናውቀው ነገር የለም። ብዙ ሰዎች አላቸው። እሺ። እና የአረብኛ መጽሐፍ ቅዱስ እጃችሁ ላይ ተገኝተዋል፣ ትሰብካላችሁ እናንተ ብለው ነው ያስገቧቸው። እንዴት? እና ሁለቱም ደግሞ ቋንቋ አይችሉም በደንብ አረብኛ አረብኛ በደንብ አይችሉም። እና አንድ ሰው እንዴት ነው አረብኛ በደንብ ሳይችል እንዴት ነው የሚሰብከው? ማለት ዝም ብለው ሰበብ ስለፈለጉ ብቻ መጽሐፍ ቅዱስን ስላገኙባቸው ብቻ ነው ያሰሯቸው። ክልክል ነው ክልክል መሆኑን የምታውቁት ነገር አለ እዛ ላ በፍጹም ክልክል መሆኑንም አናቅም። ከእንደገና ብዙ አረቦችም አላቸው መጽሐፍ ቅዱስ አሁን የአረብኛ ሙስሊምም ቢሆኑ የክርስቲያንም ያላቸው አሉ። አሁን በብዛት እንደዚህ መስሪያ ቤት ውስጥ ምናምን ወደ ሂውማን ራይት ሊከሰ ይቼ ማለት ነው። እሺ እኛ እኮ አለን አረብኛ መጽሐፍ ቅዱስ ለምን አሰሯቸው? እንዴት በዚህኛ አሁን ቤታችን አለን ይሉሻል። ምን ምክንያት ሰጧቸው የአሰሯቸውን? ታዲያ ምንም መጽሐፍ ቅዱስ ስለያዙ ብቻ መጽሐፍ ቅዱስ ስለያዙ ይሰብካሉ አረብኝ፣ እንትን ክርስትናን ብለው ነው። በጥቆማ ነው የሚመስልሽ ወይስ እንዲሁ ዝም ብለው መንገድ ላይ ሲያሱ አግኝተዋቸው ነገር ነው? ዝም ብለው እንደዚህ አጋጣሚ ይሰጥሻሉ አንዳንዴ። እነሱ ደግሞ ትምህርት ቤት ሲሄዱ ይዘውት የሚሄዱት ቦርሳ አለ ከትምህርት ቤት እንደወጡ መሰለኝ በዛው ሲሄዱ እና ያን ቦርሳቸው ውስጥ ነበረ ትምህርት ቤት ስትይኝ እናንተ በስደተኝነት ነው የምትኖሩት መቼም አድማጮቻችን ያስታውሳሉ በተደጋጋሚ ድምጽሽ ይሰማል ሰንዓ ውስጥ የምትኖሩ ስደተኞች ናችሁ እና የትምህርት የትምህርት እድል አለ ትምህርት ቤት ሲሄዱ ነው አልሽኝ አው በአሁን በቅርብ ጊዜ ማለት ነው። ዩኤንኤችሲአር በዩኤንኤችሲአር ስር የሚሰራ ፓርትነር አለ የትምህርት እድል እንትን ብሎ ማለት ነው። እነሱ በመካኒክነት እየሰለጠኑ ነው እየሰለጥኑ ለአራት ወር ያህል እድል ሰጥቷቸው ነበር እና ያንን እየተማሩ ነው እንግዲህ። እድላቸውም ሆነ ያው ትምህርቱንም ሳይማሩት ገና ሁለት ሳምንት ነው አንድ ሳምንት ነው እንደዚህ ነው የተማሩት። አሁን ኮርስ እንኳ ሳይወስዱት ነው። እሺ፣ አሁን ምንድነው ምንድነው እጣቸው የሚሆነው? ያነጋገርሻቸው የሰብአዊ መብት ተወካዮች ደግሞ የዩኤንኤችሲአር ማነጋገረሽ ከሆነ ምን ምላሽ አግኝተሻል? ምን ጥረት እየተደረገላቸው ነው? ዩኤንኤችሲአር አናግሬ ያለው ቀይ መስቀልም ሄጄ ጊዜ አናግሬ ያለው በፍጹም እዛ መግባት አይችሉም። ዩኤንኤችሲአርም ሆነ ቀይ መስቀል በሩጋ እንኳ መድረስ አይችሉም አ ሊጠይቁም አይችሉም ሆነ ማለት ነው። አዩ አለምን በጣም ትልልቅ የፖለቲካ እስረኞች የሚታሰሩበት ቦታ ነው። እሺ በቃ ሀገሪቱ ዋና እስር ቤት ማለት ነው። እና እነሱ በፍጹም መግባት አልቻሉም። ስለዚህ ዩኤንኤችሲአር ለዩማን ራይትስ ጻፈ ሂማን ራይትስ ይሄ እንግዲህ ጉዳዩን እየተከታተለ ነው ግን እስካሁን ድረስ ሂማን ራይቶችንም አላስገቧቸውም ጉዳዩን ለማጣራት ሂማን ራይት ብለው ወረቀት እየጻፉ ያስገባሉ እንጂ እሺ ሂማን ራይትስ ዋች ነው አዎ ሂማን ራይት አንቺ ስታናግሪያቸው ሁኔታቸው እንዴት ነው ምን አሉሽ? በመጀመሪያ ላይ በጣም ተደብድበዋል እና አሁንም ሁኔታቸውን ብታዩ በቃ በጣም አሰቃቂ እስር ቤት ነው። በጣም ከስተዋል። ሐኪም ቤት የለም፣ መድኃኒት የለም፣ ክሊኒክ እንኳን ትንሽዬ ክሊኒክ የለም። ያን የሚያክል እስር ቤት በጣም እንግዲህ ሀገሪቱ ላይ የታወቀ ትልቅ እስር ቤት ነው እና በሽታ ሁሉ አለ። በጣም መጥፎ ሁኔታ ላይ ናቸው ያሉት። የኢትዮጵያ መንግስት ኤምባሲ ወይም ቆንስላ ቢሮ አለ እዛ ሰንአ? በፍጹም ኤምባሲው ዘግቷል። አሁንም በዚሁ በለውጡም የተመለሰ ነገር የለም፣ ምንም የተመለሰ ነገር የለም፣ እንደ ተዘጋ ነው። እሺ፣ እንግዲህ ሰብለ ያሉበትን ሁኔታ ገልጸሽልኛል። ልጅሽ የስንት ህጻን ነው? ድምጹ ይሰማኛል። አዎ፣ የሰባት ወር ልጅ ነው። የሰባት ወር ልጅ ነው ገና ህጻን ነው። እና ብቻሽና ያለሽው ማለት ነው? አዎ ብቻዬን ነው ያለሁት ከልጄ ጋር። እንዴት ነው የከተማው ሁኔታ በአሁኑ ጊዜ? አሁን ትንሽ የተረጋጋ ይመስላል። ያኔ ምንም ይሄን ያህል የፍንዳታም ሆነ የእንትን ድምጽ ብዙም አይሰማም። ትንሽ የተረጋጋ ይመስላል፣ ግን ኑሮ በጣም በጣም ተወደደ ተወደደ። ዶላር ሶስት እጥፍ ነው የወጣው። ይሄንን አዲስ አመትን አብራችሁ ነበር ለወትሮ የምታሳልፉት ከሌሎች እንደናንተ ስደተኞች ጋራ? አዎ ከባሌ ጋም ከጓደኞቻችን ብዙዎቻችን አንዳንድ ጊዜ ተሰብስበን እናሳልፋለን። በአሁኑ ግን ምንም ነገር አልተሰበሰብንም። ምንም በቃ እነሱ ታስረው ምንድን ነው የምታከብሪው? እውነት ነው። ስቃይ ስጦንሽ እንዴት ነው የምትሆኝው? እውነት ነው፣ እውነት ነው። ይገባኛል ስሜትሽ ሰብለ። የኢትዮጵያ መንግስት ምን እንዲያደረግ ከዚህ በፊት የአስተዳደር ለውጥ በተደረገበት ጊዜ የዶክተር አብይን ጥሪ አንስቼ ጠይቄሽ ነበረ። ስደተኛው በውጭ ሀገር በባዕድ ሀገር ከመንገላታቱን ትቶ ሀገር ውስጥ ሀገሩ ገብቶ አብሮን የሚሰራበት ሀገሩን የሚያለማበት ሁኔታ እንዲፈጠር ነው የምንፈልገው ግቡ ይላሉና ምን ትላላችሁ ብዬሽ እንገባለን፣ ለምን መግባት አልፈልግም ብለሽኝ ነበር እና አሁን በሱ አቋምሽ ዙሪያ፣ ሁለተኛ ደግሞ ባለቤትሽ እና ጓደኛው ያለበትን ሁኔታ በተመለከተ ምን እንዲያደርጉ ትፈልግ ያለሽ? ምን ምን ጥሪ ነው ያለሽ? እኛ እንግዲህ፣ ዶክተር አብይን የሚገርምሽ ነገር በጣም ጠብቀን ነበረ። ማለት ከዚህ በፊት ግብጽ ሄዶ ግብጽ ላይ ያሉ ስደተኞችን አስገባ ሳዑዲም ሄዶ እንደዚሁ ስለሰማን ማለት የመንም መጥቶ እንደዚሁ ያደርጋል ብለን በእውነት ነው ምልሽ በጣም ጓጉተን ነበረ፣ ግን እስካሁን ድረስ ይኸው ምንም ነገር የለም። እንደው ከዩኤንኤችሲአር ጋር እንኳ ተነጋግሮ ስደተኛውን ወደ ሀገር ለማስገባት ቢችል ማለት ፈቃደኛ የሆነውን ስደተኛ ማለት ነው። አሁን እኔ በበኩሌ ፈቃደኛ ነኝ ወደ ሀገሬ ለመግባት እና ከዩ የመን ካለ ዩኤንኤችሲአር ጋር እንኳ ተነጋግሮ ፈቃደኛ የሆኑ ስደተኞችን ወደ ሀገራችን ብንገባ በጣም ደስ ይለናል። ከምንም በላይ ዝግጁ ነው የምትይው? አዎ። ሌሎቹም እንዳንቺ ነው ስሜት፣ በእኔ በኩል በሌሎቹ አላውቅም። በራሴ በኩል እኔ በጣም ዝግጁ ነኝ። እስከ ባለቤቴ መልካም። እንግዲህ በመንግስት ዙሪያም ያድር ያላቸው እቅድ ካለ እየተነጋገሩም ከሆነ ከዩኤንኤችሲአር ጋር እንጠይቃለን። ስለ ጊዜሽ በጣም አድርጌ አመሰግናለሁ ሰብለ ዮሐንስ። እንግዲህ መልካሙን ሁሉ እመኝልሻለሁ ለአንቺም ለቤተሰብሽም ለባለቤትሽም። አመሰግናለሁ አሜን አመቱ የተሻለ እንዲሆን እናንተንም ቪኤ ስላረሳችሁን ሁሌ ስለምታስታውሱን በጣም ነው የምናመሰግነው እግዚአብሔር ያክብርልን አሜን መልእክት ካለሽ ለቤተሰብ በዚህ አጋጣሚ አይ ምን መልእክት የለኝም ያለሁበትን ሁኔታ ብዙም ስለማያስደስት ምን አይነት መልእክት ይኖራል ብለሽ ነው ቆንጆ እሺ ይገባኛል ደህና አምሼ የተሻለ ቀን እንዲመጣ እመኝልሻለሁ አሜን ቅሬታን የሚሰማ ዘመድ በማይገኝበት ምን እንደሚገጥመው ማን ያው ቃል ከሀገሩ ሰው ሲወጣ ስደት፣ ከወገን የራቀ ከሀገሩ የወጣ ሀገሩ እስኪመለስ ልብ ይነካል። ሲሆን ቢጭኑ ታያ ቢለጉሙ ፈረሰ ልጅን ከእናት አባት የምትነጣጥለው ድህነት ጠላቴ